ኦ ድንግል ኦ ቅድስት ኦ ወላሊተ እግዚ ስሞላርኪ ለነ ንጉሰ መንክር ምስጢር ሃደረ ላይለኪ ለመዳኒተ እዚኣነ ናርም ምስ መንግል ፈጽሞ ጥንቁቀ ነጅረ በእንተበዩ ለውቱ ገባሬ ሰናያት በብዙ መንክር ራእይ ሳሊ ለነ ቅድስት